ማ የሆነ ማኅበረሰብን ለመመስረት እንዲሁም ደግሞ ሀገር ሰላም እንዲኖራት በወጣቶች በጉልማሶች እንዲሁም ደግሞ በአዛውንቶች መካከል ያለው የትውልድ ቅብብሎች ሰላማዊና በፍቅር የተሞላ ሊሆን ይገባል። ለዘንድሮ ዓለም አቀፉ የወጣቶች ቀን የትውልድ ቅብብሎች ለሁሉም የሚመች ዓለምን ለመፍጠር በሚል መሪ ቃል እየተከበረ ይገኛል። እኛም ዛሬ አባቶችን፣ ወጣቶችና በዚህ ዙሪያ ባለሙያዎችን ጋብዘናል። የምሽቱ አብይ ርዕሳችን ነው። ሌሎች ዘገባዎችና ጥንቅሮችንም አካተናል። የደንገረመው ከአሜሪካ ድምፅ ዋሽንግተን ዲሲ ሰላም፣ ጤና በማለት የምሽቱን መሰናዷችንን እጀምራለሁ። የአርብ ምሽት ነሐሴ 6 2014 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ መደመጡን፣ መታየቱን ይቀጥላል። አብራችሁን ስለሆናችሁ እያመሰገንን አሁን ወደ ዘገባዎቻችን እንሻገራለን። የወጣቶች ቀን ለ22ኛ ጊዜ በዓለም ዙሪያ እንዲሁም ደግሞ በሀገራችን ደግሞ ለ19ኛ ጊዜ በትውልድ ቅብብሎች መካከል ስላለው ግንኙነት በተመለከተ እየተከበረ ይገኛል። የምሽቱ አብይ ዘገባችን ይሄ ነው። ከዛ በፊት ግን ሌላ ጥንቅር እናስቀድማለን። ተስፋሁን አዱኛ የተሰኘ እንግዳ ይዘናል። በዚህ በዩናይትድ ስቴትስ ነዋሪነቱን ያደረገ ኢትዮጵያውያኖች ሀገራቸውን ፍቅር የሚናፍቁትን በኢትዮጵያን የተመለከቱ ፕሮግራሞችን መሰናዶዎችን በማዘጋጀት የሚታወቅ ወጣት ነው። ከሀብታሙ ስዩም ጋር ከዚህ ቀደም ያደረጉት ዘግ ቆይታ ቀጥሎ ይቀርባል። የዛሬን እንግዲህ በተለይ በዋሽንግተን ዲሲና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩኤስኤ የቆንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልድ ኢትዮጵያን በራሳቸው እንዲተማመኑ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም ዓመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዲህ አድርጌ ጋብዥዋለሁ። እንግዳዬ ተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከእኛ ጋር ይቆያል። ተስፋሁን፣ እንኳን ወደ ስርጭታችን በሰላም መጣ። ሰላም ስለ ለጋበዛችን አመሰግናለሁ። ይህ እንደተሰጠኝ ድል በድጋሚ አሁንም አመሰግናለሁ። እኛም እናመሰግናለን። ተስፋውን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል በማሳየት ባቀዱ ወይም ለማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች እንዴት ምን ነበሩ? እስቲ አጀማመሩን በጥቂቱ ንገረን። ልክ ነው። እንግዲህ እዚህ ሀገር መጠን በትምህርትም በልምድም የምናገኛቸውን ነገሮች ወደ ራሳችን ኮሚኒቲ፣ ወደ ማህበረሰባችን ለመውሰድ ከሚል በዛ የተነሳ ነው። ትልቁ ነገር ደግሞ ሀገራችን ላይ ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካከለበት ያው አንችልም እንኳ መቀነስ ማንችልበት ደረጃ ስለሚሆን፣ እኔስ በሙያዬ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋናው ትልቁ ነገር ወደዚህ ሙያ እንድገባ ያደረግኝ እንግዲህ በየዓመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢትና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ? ፋይዳቸው ምንድን ነው? ፋይዳቸው ሁልጊዜ አንድ አገር የማህበረሰቡ አስተዋጽኦ ነው እንግዲህ አገር እንዲሆን የሚያደርገው እና ሁሉም በዚህ በየተሰማራበት ስራ ዘር የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው በጊዜ ሂደት ልናገኘው የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው። አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከእኛ ተምሮ የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዛ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣ ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለውም። ስለዚህ ውጤቶቹ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው። እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ የሆኑ ታዳጊ ኢትዮጵያውያን ሕጻናት ኢትዮጵያውያን አሉ። እነሱን ከሚያግዙ ይቅርታ፣ ተቋማት ጋርም አብረህ ትሰራለህ። ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው? ልክ ነው። ብዙ ጊዜ ሚስ ኢትዮጵያ ፓጀንት የሚያደርገው ሀገር በቀል የሆን የበጎ አድራጎት ድርጅቶች ነው። እንግዲህ ለተወሰኑ ከሁለት አመት እና ከሶስት አመት በላይ ሜሪ ጆይን በገንዘብ በአልባሳት፣ በቁሳቁስ የህክምና የአንዴም ቪዌ ራሳችሁ መጣችሁ የቀረፃችሁት አንድ ኮንቴነር የሚሆን እቃዎች ልከናል። የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜሪጆ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይሄን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች፣ ወጣት እናቶች ወደ መቶ ሰባ ሁለት የሚኖሩ የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከመቶ ዘጠና በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያት ስልጠና እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል ገዛ ተደርገዋል። አሁን ደግሞ ትኩረት ለሴቶችና ለሕፃናት ባለፉት ሁለት ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን። ከመረዳቱም ጀርባ ደግሞ ያን ኦርጋናይዜሽን ምን እንደሚሰራ፣ ምን እያደረገ እንደሆነ እንደገና የሰጠናቸውንም ነገሮች ደግሞ በአግባቡ ተጠቅመው ለዳሁ ማህበረሰብ ማድረሳቸውን ደግሞ የምንከታተልባቸው የተለያዩ ሜካኒዝሞችን እሞክራለን። ሴም ታይም ደግሞ ባለፈውም አገራችን በተነሳው ጦርነት ምክንያት ለደረሱ መፈናቀሎች ለተፈናቀሉት ወገኖች መርጃ የሚሆን ትልቅ ዝግጅት ተካሄዶ፣ እንደዚሁ በዛ ላይ ወደ ሶስት መቶ ምናም ከሶስት መቶ ሺ ዶላር በላይ አሰባስበን በአይዞን ገቢ አድርገናል። እንግዲህ ጥቂቶች ናቸው እነዚህ ግን ከዚህም በላይ መስራት ይቻላል። ማህበረሰቡ መደጋገፍ ከቻለ ችግሮቻችን አትሊስ መቅረፍ እንኳ ባንችል መቀነስ የምንችልባቸው መንገዶች ይሆናል ብዬ አስባለሁ። እዚህ እንግዲህ መሰል ዝግጅቶችንም በማሰናዳት ሂደት ውስጥ ከበርካታ ትውልደ ኢትዮጵያን ወጣቶች ጋር የመስራት አጋጣሚውን ያገኘ ይመስለኛል። ስለ ኢትዮጵያና ስለ ኢትዮጵያውያን ባህል ያላቸው እውቀት ምን ያክል ነው? በግል ስትመዝነው ከነዚህ ወጣቶች ጋር ባደረግከው ቆይታና፣ እንዲህ ሀሳቦችን ስትለዋወጥ ስለ ኢትዮጵያ ያላቸው እይታ ምን ይመስላል? እሱ ነው ዋናው። ትልቁ ነገር ደግሞ ይህንን ወጣቱን ጀነሬሽን ለምሳሌ ሚስ ኢትዮጵያ ሴ አላማው ቁንጅና ከበጎ አድራጎት ጋር ነው። አንድ ቆንጆ የሚባል ሴት ወይም ወጣት ትልቁ መስፈርቱ የሚሆነው ለማህበረሰቡ የሚያደርጉት አስተዋጽኦና ውጫዊና ውስጣዊ ቁንጅናቸው ማለት ነው። ስለዚህ አንዱን ከአንዱ በምናወዳደርበት ጊዜ ትልቁ ጎበዝ የሆኑትን ወጣቶች ወደፊት በማምጣት ነው። አንደኛ በባህላቸው እንዲኮሩ፣ ሁለተኛ ለማህበረሰባቸው የጀርባ አጥንት እንዲሆኑ፣ ሶስተኛ ደግሞ በትምህርታቸው ባላቸው ፊልድ ላይ ጠንከር ብለው እንዲሄዱበት እርስ በርስ በማወዳደር አንዱ አንዱን በማየት አርአያ በመሆን ለሀገራቸው ደግሞ እነሱ ተስፋ እንዲሆኑ ማዘጋጀት የሚለውን ነገር በተለያየ በሚደረጉት የመድረክ ውድድሮች ላይ ስናደርግ እነሱ ደግሞ ያንን የበለጠ አጉልተውት የበለጠ እንዲሰሩት። ለምሳሌ አንድ ኮንቴነር ዕቃ ፓክ አድርጎ አዘጋጅቶ አሽጎ ምንም አይነት ገንዘብ ሳይከፈላቸው በራሳቸው ጊዜ ቤተሰቦቻቸውን አስቸግረው ራይድ ጠይቀው መጠው ያንን ማድረግ ቀላል ነገር አይደለም። ይህ እንግዲህ የእነሱ ያላቸውን ፍቅርና ለሀገራቸው ያላቸውን ስሜት ነው የሚገልጸው። እና አሁን ባለፉት ሁለት ዓመት በተለይ የኮቪድ መጡ ነገሮችን ዝግጅቶችን ለማድረግ ቢያደናቅፈንም በዙም እና በተለያዩ ነገሮች ግን ስቲል በጠራ ናቸው። ሰዓት ፈቃደኛ ሆኖ እያገዙ እየረዱ ናቸው። ያ ደግሞ ወደፊት ተስፋ እንደሚሆኑ በዛ እንድናይ አድርገውናል። እንግዲህ እንደነዚህ ያሉ ዝግጅቶችን በምትሰሩበት ጊዜ ነገር ሁሉ አልጋ በአልጋ ይሆናል ማለት አይደለም። አንዳንድ የሚገጥሙ መሰናክሎችና የተለያዩ ፈተናዎች ይኖራሉ። ምን አበይት ፈተናዎች የምንላቸው ምንድን ናቸው? እንዴት ሳደርጋችሁ ፈታችኋቸው በአመታት ጉዟችሁ ውስጥ? እርግጥ ነው እንዳልከው ነው። ምንም ነገር ቀላል ነገር የለም። እስፔሻሊ የአሜሪካን ሀገር ያው ታይም በጣም ቫሊዩ ባለበት ሁኔታ ሰውን ታማኝነት የማግኘት ይሄ ደግሞ በበጎ ያለ ክፍያ የሚሰራ ነገር ስለሆነ አርቲስቶችም ሆነ የንግድ ማህበረሰብ፣ እንድ ቮለንተሮች፣ ወጣቶች ያንን ነገር ለመስራት የሁሉም አስተዋጽኦ ከሌለበት አሁን የምናስበውን ነገር ለማድረግ አይቻልም ነበር። ለዚህም ሁሉ ስራ ትልቁን አስተዋጽኦ ያደረገው በጎ ፈቃደኛ ጊዜያቸውን የሚሰጡ ወጣቶች፣ እንደገና የንግዱ ማህበረሰብ አርቲስቶች በዚህ ላይ ትልቅ አስተዋጽኦ አድርገዋል። ግን ታይም ማነጅ አድርጎ በሚፈለገው ሰዓት ና በሚፈለገ ጊዜ ሰዎቹን ለማምጣት የራሳቸው የህይወት ውጣውረዶች አሉ። የስራ ጉዳይ አለ። እነዛ እነዛ ፈተናዎች ናቸው። ግን በአንድ ጊዜ አይደለም የመጣው፣ በጊዜ ሂደት ነው የምናደርገውን ነገር ስናሳያቸው እትኛ ለሚሰሩት ነገር ደግሞ እውቅና ስንሰጣቸው በሰርተፊኬት፣ በምስጋና እንዲሁም በተለይ ኮሌጅ ተማሪዎች ቮለንተር አወራቸውን ለተለያየ የኮሌጅ አገልግሎት ይጠቀሙበታል እና እሱን እሱን አገሩ በሚፈቅደው አማክለን ስለምንሰጥ ነገሮቹን ቀላልን እንዲሆን ባያደርጉትም ግን የምንፈልገውን አትሊስት በተወሰነ ደረጃ እንድናደርገው እገዛ አድርገዋልና እኛም ደግሞ የምንሰራውን የግድ ለዛ ለረዱ ሰዎች ምን እንደተደረገ እንዲህ አይነቱ የምናደርግባቸው ብዙ መንገዶችን እና አማራጮችን እንጠቀማለን። እጅግ በጣም አመሰግናለሁ። ተስፋውን አዱኛ የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋርሃን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም ቪኦኤን እብል ጊዜ የምናደርጋቸውን ነገሮች እየተከታተላችሁ በማቅረብ ሕዝብ እንዲያውቀው በማድረግ በመረጃም ደረጃ ሪከርድ እያደረጋችሁን በማስቀመጥ የምታደርጉትን አስተዋጽኦ አመሰግናለሁ። የሲና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በኢትዮ ሳት ሳተላይት ላይ መከታተል ትችላላችሁ። እንዲሁም ደግሞ በቪያ አምሃሪክ የፌስቡክ ገጽና ድረገጽም ላይ እንገኛለን። በመቀጠል የምናልፈው ደግሞ ከዩክሬን ስለመጡ ስደተኞች ላይ ስለሚያተኩረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርብልናል። ጦርነትን ሽሽት ከዩክሬን ለመጡ ስደተኞች እንግሊዝ ከአንድ መቶ ሺህ በላይ ቪዛ አድላለች። ዩክሬናውያንን የሚረዳው ይህ ፕሮግራም በእንግሊዞች መኖሪያ ቤት እስከ ስድስት ወር እንዲቆዩና ከዛም ለሶስት ዓመታት ሰርቶ መኖር የሚፈቅድላቸው ነው። ማርጋሪታ አሌክኖቪች ኒውካስል አቅርቢያ በሚገኘው ጎስፎርት ከተማ ትገኛለች። በፊልም እንደሚታየው ነበር ሁኔታው። ምክንያቱም ብዛት ያላቸው ታንኮች እና ወታደራዊ መኪናዎች በአቅራቢያችን ያልፉ ነበር፣ በላያችን ደግሞ ብዛት ያለ አውሮፕላኖች፣ እናም በጣም አስፈሪ ነበር። ኪየቭ ውስጥ የሰውነት ማገልሎቻ ተቀጣሪ የነበረችው አሌክኖቪች የጦርነትን መጥፎ ትዝታ ለመስራት ስትል አሁን የፋይናንስ ስራ ትሰራለች። ወደ ሀገሯ ለመመለስ ብትመኝም የሩሲያ ጦር አሁንም ዩክሬንን እያጠቃ በመሆኑ መመለሱን አደገኛ ያደርገዋል። ተስፋዬ ሀገሬን ደህና ሆና ማየት ነው። በቸርኖቢል የቀድሞ የሂሳብ ባለሙያዋና ወደ እንግሊዝ ከሴት ልጇ ጋር የመጣችው ቴቲያና ካርፕሽንም ተስፋ ይታያታል። ምንም የሚፈጠር ነገር እንደማይኖር እርግጠኛ ስሆን ለምሳሌ ቤቴ ምንም የማይሆንና ጸጥታዊ የሰፈነ ከሆነ ልጅም ደህንነቷ የተጠበቀ ቦታ የምትሆን ከሆነ ለመመለስ ዝግጁ እሆናለሁ። ለአሁኑ ያላት ብቸኛ አማራጭ በአዲስ ሀገሯ ስራ ማግኘት ነው። ስራ እየፈለግኩ ነው በመሰረቱ ግን ወደ ዩክሬን ለመሄድ ዝግጁ ነኝ ሳስበው ግን አሁንም እዛ ደህንነት የለም በጤና በግብርና እና ግንባታ መስኮች በሚሊዮን የሚቆጠሩ ክፍት የስራ መስኮች አሉ ኩባንያዎች ለተፈጠረው የሰራተኛ እጥረት እንግሊዝ ከአውሮፓ መነጠሏልና የኮቪድ-19 ወረርሽኝ ምክንያት ያደርጋሉ። የእንግሊዝ ንግድ ምክር ቤት እንደሚለው 75 በመቶ ኩባንያዎች መቅጠር ተቸግረዋል። ካርፔሽንን ያስጠጋውና በአንድ ሆቴል ስራ አስኪያጅ ሆነው የሚሰራው ራልፍ ቤከር ክሪስዌል እንደሚለው ዩክሬናውያኑ ስራ መፈለጋቸው በሀገሪቱ ያለውን የሰራተኛ ችግር ይቀርፋል። በጣም ጥሩ ተጋጥሟል። በግል ተነሳሽነታቸውን ማሳየታቸው ቁልፍ ጉዳይ ነው። ሰዎችን መርዳት በእርግጥ እንፈልጋለን። እነርሱ የደረሰባቸው ችግር እኛ ላይ ባለመድረሱም እናመሰግናለን። ነገር ግን በአጠቃላይ በእንግሊዝ የሠራተኛ እጥረት መኖሩ ለዩክሬናውያኑ ጥሩ አጋጣሚ ነው። ፌድርና ስክሪፕኒክ ከአራት ልጆቻቸው ጋር ነው ከዩክሬን ወደ ሊድስ የመጡት። ፌድር በግንባታ ስራ ተሰማርተዋል። እስከሚፈቀድላቸው ድረስ ለመስራት እቅድ እንዳለው ይናገራል። እዚህ ለምሳሌ ጥሩ ሰርተን የሚፈለግብን እንቀረጥ ለመክፈል እናቅዳለን። ለሶስት ዓመት የተሰጠን ቪዛ ይራዘማል ብለንም እንጠብቃለን። በእንግሊዝ የሰፈሩት ዩክሬናውያን ለጊዜው የሚፈልጉት ህይወታቸውን እንደገና መቀጠልና ኑሮን ወደ ተለመደው ሁኔታ መቀየር ነው። ጥያቄው ግን በዩክሬን ያለው ጦርነት ሲቆም ወደ ሀገራቸው ይመልሳሉ ወይስ እዛው እንግሊዝ ለመቆየት ይወስናሉ? ታሚ ዎከር ከእንግሊዝ ለላከው ዘገባ እንግዲህ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ አለም አቀፉ የወጣቶች ቀን የትውልድ ቅብብሎች በሚል ዘንድሮ ተከብሮ ውሏል በአለም ደረጃ ለ22ኛ ጊዜ በኢትዮጵያ ደግሞ ለ19ኛ ጊዜ የታሰበው ይኸው ክብረ በዓል በትውልድ ቅብብሎች ኢትዮጵያ ተጸናለች በሚል መሪ ቃልም ኢትዮጵያ ውስጥም ታስቦ ውሏል። ጤናማ የሆነ ማህበረሰብን ለማፍራት ሀገር ደግሞ ሰላም እንዲኖራት በወጣቶች በጉልማሶች፣ እንዲሁም ደግሞ በአዛውንቶች መካከል ሰላማዊ የሆነ መግባባትና መረዳዳት ያስፈልጋል። ይህንን በተመለከተ ያሰናዳ ነው ዘገባ ቀጥሎ ይቀርባል። አንድ ሀገር ጤናማ የሆነ ማህበረሰብ እንዲኖረው ለማድረግ ከሚያስችሉ ነገሮች ዋነኛው ቀጣይነት ያለው የትውልድ ቅብብሎች ነው። ወጣቶች ስኬታማ እንዲሆኑና ሀገርም እንድትበለጽግ ይኸው በአዛውንቶችና በወጣቶች መካከል ያለውን ትስስር ማስቀጠል ወሳኝነት አለው። የዘንድሮ ዓለም አቀፍ የወጣቶች ቀን በትውልዶች መካከል ያለ ትብብርና ቅብብሎች ለሁሉም ተስማሚ የሆነች ዓለምን ለመፍጠር በሚል ታስቦ ይውላል። ወጣቶች በእድሜ ከገፉ ሰዎች ጋር ያላቸውን ትስስር ከሚያሳድጉባቸው መንገዶች አንዱ ታዲያ በጎ ፍቃድ ነው። ዘካሪያስ ኪሮስ እማማ ዝናሽ የተሰኙ እናትን በመደገፍ ጀምሮ አብረውት ከሚንቀሳቀሱ እጅግ ብዙ በጎ ፍቃደኛ ወጣቶች ጋር በመሆን ወደ አርባ የሚጠጉ አዛውንቶችን መሰብሰብ የቻለ ወጣት ነው። ዘካርያስ በዕድሜ የገፉ ሰዎችን ማገዙ ከመንፈሳዊ እርካታ በላይ የሀገር ፍቅር ስሜትና ትጋትን ለማዳበር ያግዛል ይላል። እግዚአብሔር እየሰጠን አንድ እናት አሉ። እማማዝናሽ አብዛኞቹ የአቋቸው ጊዜ ገምታሉ ሰሙ እማማዝናሽ አራት ልጅ ሞቶባቸዋል። በቀድሞ ዘመን ጊዜ ማለት ነው። ከሰላሳ አምስት ዓመት በላይ ብቻቸውን በአንድ ቤት ውስጥ የኖሩ እናት ናቸው። እኛ ስናገኛቸው አንዱ በዛ ከዛ እዛ ጋር ተደፋፍቶ ዱቄቱ እዛ ጋር ተደፋፍቶ ጥፍራቸው የማይሆኑ የማይሆኑ ውስጥ የገብቶ ንግግራቸው የቤቱ የነበራቸው ጠረን በጣም አስደንቃሪ። እዚህ አይነት ሁኔታ ነፍሳቸው ከስጋ ቢለይ ኑሮ ምን ያክል እርግማን፣ ምን ያክል ብሶት ለዚች ሀገራችን ተርፎ እንደሚሄድ አስቡና አሁንም ማመዝናሽኛ ለመጦር ጥረት ባደረግ ነው መጠን እግዚአብሔር የምረዳን ማህበራዊ ሚዲያ ያሉ ደጋግ ሰዎች ረዱንና ልክ ልጅ አባቱን ቤተሰቡን፣ ወይ እናቱን እንደሚጦር መስመሩ ስንገባ እኛ እናማመዝነት እንደ ልጅ ሁልጊዜ ይመርቁናል። ይሄ መርቃት ለትውልድ ቀላል ነገር አይደለም። እና የምናተርፈዋለ ከቀደሙ አባቶችና እናቶች በቅብብሎች የምናተርፈዋለ የሚል ሰሜን ሁለተኛ ጋሽ መሀር የሚባሉ በቅርቡ ያገኘናቸው አባት ኢትዮጵያ ፖስታ አገልግሎት ውስጥ ያገለገሉ አባት ነው። እሳቸው በፊት ለስልጠና ህንድ፣ እንግሊዝ ሀገር፣ ሆላንድ ዞረዋል፣ ሄደዋል እና የሄዱ ጊዜ እዛ ሆላንድ ውስጥ ሚሄዷቸዋል ሰዎች ብትሄድም ምንም ተገቢ የሆነ ትምህርት አታገኝም፣ ተገቢ የሆነ የማህበራዊ ዋስትና አታገኝም። እዚሁ ተማርና እዚህ ድግሪን ይዘ እዚሁ ትምህርትን ይዘር። እዚሁ ደግሞ ጥሩ ዶላርን እያገኘ ኑር አሉ። ይኝ ነገር ግን ምን አልኳቸው አሉ በወጣትለት በዛ ጊዜ ሀገሬ ለስልጠና ላከችኝ ሀገሬ ታቆርጠኛለች። ስለዚህ ሰልጥኜ መሄድ ያለብኝ ጊዜ ሰልጥኜ ተመለስኩኝ። ይኸው ከዛው ጀምሬ አለሁኝ። ያኔ የመጣው ጊዜ እዚህ ሳቁብኝ። እኔ እሱ ሳቅ እኔ ትዝ አይለኝም። ትዝ የሚለኝ እኔ ሰልጥኜ በፍቻ ሀገር የማገልገለ ነው። ታዲያ አሁን ይሄን ኛ ስለሆነ ከነዚህ አይነት አባቶችና እናቶችን ጡሩ የሆነ ለሀገር ፍቅር፣ ለወገን ፍቅር፣ ለሰው ክብር መያዝ ይገባናል። በሌላ በኩል የስድስት ልጆች አባት የሆኑትና በንግድ ስራ ላይ እድሜያቸውን የገፉት በአሁኑ ሰዓት ነዋሪነታቸው በዩናይትድ ስቴትስ የሆኑት አቶ ከበደ ቦጋለ የትውልድ ቅብብሎሽ ወላጆች ራሳቸው ሰርተው በምሳሌ የሚያስተምሩት መሆኑን ይናገራሉ። ለድምፁ ጥራት ይቅርታ እየጠየቅን አቶ ከበደን እንደሚከተለውና አሳጆቻቸው ያሳዩትን የስራና የቤተሰብ ፍቅር ራሱኑ ነው መልሰው የሚያገኙት ብለዋል። አቶ ከበደ የማህበረሰብ ጥናት ባለሙያና በዚህ በዩናይትድ ስቴትስ በግብረሰናይ ተቋማት ውስጥ የሚያገለግሉት አቶ ግርማ ከበደም የጤናማ የትውልድ ቅብብሎች ኃላፊነት በዋናነት በቤተሰብ ላይ የወደቀን ይላሉ። አሁን ይህን ነገር በቤተሰብ ደረጃ መጀመሪያ ማየት አልብሽ። ምክንያቱ ቤተሰብ ነው የአንድ ማህበረሰብ መነሻው አይደለም? ማህበረሰቡ የሚገነባው ከቤተሰብ ነው እና ወላጆች ከልጆቻቸው ጋር የሚያደርጉት ነገር አብሮ መብላቱ አብሮ መጠጣት በተለያዩ ቤተ እምነቶች አብሮ ሲሄዱ ተረቶች ሲነግሯቸው ተረት ነው አንዱ ባህልሽ ወክሽ ምናምን የምታስተላልፊበት እና ተረቱ እቤት የሚሰራው ምግብ አይነት ወላጆች ደግሞ በምሳሌም ሲያሳዩቸው እና ደግሞ መታወቅ ያለበት ነገር የሚመስለኝ ወጣትነት አሁን ያለው ወጣትነትና ድሮ ያለው ወጣትነት ተከታዩ የተቀየረ ነው። ቦታ ኢንቮልቭ እንዳደረገ ነው ነገሩ ተቀይሯል። አሁን ቀደም እንዳልኩ እኔ ሁለት ልጆች አሉ። ልጆቼ ከኔ በተሻለ ስለ አለም የሚያሳውቃቸው ጊዜ ላይ ናቸው። ጉግል አድርገው ያቀሉስ በቲክታኩም፣ በፌስቡክ፣ በብዙ ነገር የተቀየረ ነገር አለ እና በትውልዶች መካከል መቀራረብ፣ መግባባት እንዲኖር አንደኛ የተቀየረው እየተቀየረ ያለውን ነገር መረዳት ያስፈልጋል። እንደነበረ የሚቆይ ነገር የለም። አቶ ግርማ ከዚህ በተጨማሪም መንግስት በትምህርት ስርዓት ውስጥ እንዲሁም በፖሊሲ ውስጥ ታዳጊ ልጆች በበጎ ግልጋሎት ላይ ሊሳተፉ የሚችሉበትን አማራጭ በማመቻቸት ይህንኑ የትውልድ ቅብብሎች ሊያሳልጥ ይችላል ሲሉ በምሳሌ ያስረዳሉ። ይህን ነገር በሀገር ደረጃ በማጠናከር ምንድነው ማድረግ የሚቻለው ሚሳስብ አንደኛ አሁን እዚህ ሀገር ከወሰሽ ሚድል ስኩል ጀምሮ የበጎ ፍቃድ አገልግሎት ይሰራሉ። እንዲሁም የሰባ አምስት ሰዓት የበጎ ፍቃድ አገልግሎት በተለያየ ነገር ተሰርተው ነው። ሃይስኩል እንኳን ግራጁዌት ተመርቀው ዩኒቨርሲቲ የሚገቡት ነገር ትንንሽ የሚመስሉ ነገሮች ግን ሱፐርቫይዝ ብለው ሌላ ሰው እያያቸው ምናምን ይሰሩታል እና በኢትዮጵያም ውስጥ ከሰባት ከስምንተኛ ክፍል ጀምሮ ወጣቶች በተለያዩ ቤተ እምነቶች ውስጥ ትምህርት ቤት ውስጥ ቀይ መስቀል ወይ ምናምን እንደዚህ በዛ የበጎ ፍቃድ ስራ እየሰሩ ለማህበረሰባቸውን በበጎ ፈቃድ አገልግሎት ላይ የሚሳተፈው ዘካሪያስ ኪሮስም ወጣቶች በዚህ ዙሪያ ሊያደርጓቸው ስለሚገቡ የአስተሳሰብ ለውጦችም የራሱን ሀሳብ ያነሳል። ዝም ብለን ነው መሰ ያለብን ወይ ተቀብለን አዳብረን ማሳደገን ያሁን ታየዋለች። በአሁኑ ሰአት ሰው ለአገሩ ለወገኑ ያለው አመለካከት፣ ደግሞ ለስደት ያለው አመለካከት አሁን ላይ ሰው ተሰዶ ተምሮ መጥቶ። ወይም ደግሞ የሆነ ነገር ይዞ ጨብቶ ለቤተሰቡ ለሀገሩ አያድርግ አይደለም። ነገር ግን ደግሞ የሆነ በጣም የተጋነነ ሀገሩን የሚያስጠላ ነገር በትውልዳችን ታያለሽ። ይሄ ከዛኛው ትውልድ በጎነታችን እንደዚህ አይነት እንድንጋሽ ማህሪ በጎነትን ያለመቀሰም ወይም ደግሞ ለዚህ ዝግጁ አለመሆን። አንደኛ እኔ ተሞክራቸው ገባሽ፣ እኛ ለፈተና አዲስ አይደለንም። አሁን ለሀገር ውስጥ እንዳለው በጣም ኢኮኖሚያዊም ፖለቲካዊም ማህበራዊም ምስቅልቅላዊ ህይወት አዲስ አይደለንም። በዚህ ያሳለፉ አባቶች እና እናቶች አሉ። እነሱ እንዴት እንዳሳለፉት ልትማሪ የምትችሉ ከእንደዚህ አይነት ሰዎች ነው። እኛ ንቀናቸው ወይም ቤታቸው ስለቆሸሸ በዛ የሚገርመች የጋሽ ማኅሪ ቤት ከፍተን እኛ ለማሳደግ ስንገባ ከተወለድኩ ጀምሬ ይሄ ቤት ተከፍቶ አይቼው አላውቅም። ዛሬ ስቴው ብዙ ሰዎች ይሉ ነበረ። እና እንደዚህ ይሄንን እውቀት ይሄንን የሀገር ፍቅር አሽገንበት የእነሱም እድሜ አልፎ የእኛም ህይወት እድሜያችን ተጫውተንበት ምናልክ ነው ነበረ ከእውቀትም እንቀስማለን። የማህበረሰብ ጥናት ባለሙያ የሆኑት አቶ ግርማ ከበደ ጤናማ የትውልድ ቅብብሎች ማህበረሰብ በትውልድ መካከል የሚነሱ የሀሳብ ልዩነቶችን መቀበል ሲያቅተው፣ አዋቂዎች ደግሞ በተለያዩ ምክንያቶች ለልጆቻቸው ትውፊታቸውና ታሪካቸውን እንዲሁም የቤተሰብ ፍቅርን ማሳየት ሳይችሉ ሲቀር የሚመጣ መሆኑን ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ፣ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችንን እንዴት ልታገኙ እንደምትችሉ በመቀጠል እናስተዋውቃለን። ጋቢና ቪኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ Trying to have fun. I never thought I'd meet someone like you. Yeah. But then you came from out of nowhere and caught me with your stare. And now my carefree days are through. Yeah. And I can't sleep at night without you by my side. And I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go. Oh no, no, no. So every single time that I go through, I find myself looking for you in the crowd. I wanna call. Eyes. I see your pretty face in my mind. I wanna leave it all behind for my lady love. If I could have stopped myself from falling, then maybe I still could stand to be without you and be my own man. In every sound I hear you calling For me to take your hand and follow you የተከበራችሁ አድማጭ ተመልካቾቻችን የአርብ ምሽት ነሐሴ 6 2014 ዓ.ም የጋቢና ቤ መሰናደው እዚህ ላይ ተጠናቀቀ። በዝግጅቶቻችን ላይ ያላችሁን አስተያየቶችና ጥያቄዎች በተመለከተ በአምሃሪክ ፌስቡክ ገጽ ላይ ለጋቢና ቤ እያላችሁ ታደርሱን ዘንድ በአክብሮት እንጋብዛለን። የደንገረመው መሰናዶን በመምራት ኤልያስ አስማረ፣ በድምፅና ምስል ምህንድስናው፣ ከመላው የአሜሪካ ድምፅ ዘጋቢዎች ጋር፣ ከስቱዲዮ ባለሙያዎች ጋር እንሰናበታለን። ደህና እደሩ።